ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት። ዋዜማ አድማጮቻችን እንደምንሰነበታችሁ። ይህ የዋዜማ ሬዲዮ ነው። በነገራችን ላይ በተሰኘው ሳምንታዊ የውይይት መርሃግብራችን ዛሬ በኢትዮጵያ ስለተከሰተው ድርቅና ረሃብ እንነጋገራለን። የኢትዮጵያ መንግስትና የተለያዩ ዓለም አቀፍ ተቋማት እንዳስታወቁት ከአስር እስከ አስራ አምስት ሚሊዮን የሚሆኑ ኢትዮጵያውያን የምግብ እህል እርዳታ እንደሚያስፈልጋቸው ተነግሯል። አንድ የተባበሩት መንግስታት ድርጅት ሪፖርት እንዲያውም በሚቀጥለው የፈረንጆቹ ዓመት እህል እርዳታ የሚፈልጉት ሰዎች ቁጥር እጅጉን ሊያሻቅብ እንደሚችል ገልጿል። እንግዲህ ከዚህ በመነሳት በተለይ ደግሞ ኢትዮጵያ በተከታታይ እና በተደጋጋሚ የረሃብ አደጋ የሚያጋጥማት ሀገር በመሆኗ ጉዳዩን ሰፋ አድርጎ መነጋገር አግባብ ሆኖ አግኝተነዋል። ዛሬ በዚህ ውይይት አብረውኝ የሚሳተፉት ስለ ሽጠና እና ደረሰ ጌታቸው ናቸው። ሁለቱንም አድማጮቻችን የሚገባ ስለምታውቋቸው ስለእነሱ ሰፋ ያለ ማስተዋወቂያ የሚያስፈልገኝ አይመስለኝም። ስለ ሺህ በሙያው ምንድነው? የኢኮኖሚ ባለሙያ ነው፣ ኢኮኖሚስት ነው። ደረስ ደግሞ የሶሲዮሎጂስት ነው። እንግዲህ ሁለቱም ከሙያቸውም ከልምዳቸውም በመነሳት ከረሃብ እና ከድርቁ ጋር በተያያዘ ሀሳባቸውን ያካፍሉናል። እናደረሰ ውይይታችንን ለመመሪያ ያህል አንድ አገር ራሷን መመገብ አለባት። ይህንን የማድረግ ተቀዳሚ ኃላፊነት የማን ነው? የየትኛው አካል ነው? አንድ ሀገር ውስጥ የትኛው አካል ነው ይህንን ኃላፊነት በቀዳሚነት መውሰድ ያለበት እና ችግሩ ሲፈጠር ደግሞ በኃላፊነትም መጠየቅ ያለበት? አመሰግናለሁ መስፍን። ይህንን ጥያቄ ለረጅም ጊዜ የማህበረሰብ ሳይንስ ተማሪዎች በተለይ ሶሲዮሎጂስቶች፣ የመንግስት አስተዳደር የሚያጠኑ ፖለቲካል ሳይንቲስቶች፣ አሁን አሁን ደግሞ ኢኮኖሚስቶች እያነሱ መጽሐፍና መተንተን ጀምረዋል። አንድ ሀገር ክፍለ ኢኮኖሚ በተለይ ይሄ ራስን የመመገብ ኃላፊነት ያለው የግብርና ክፍለ ኢኮኖሚ እንዲያድግ ማደግ ብቻ አይደለም የዛን ሀገር ሕዝብ በበቂ ሁኔታ እንዲመግብ ካለፈ ደግሞ ትርፍ አምርቶ ለውጭ ገበያም ሀገር ውስጥ ላለ ገበያም ትርፍ የሚያመጣ የክፍለ ኢኮኖሚ እንዲሆን ኃላፊነቱ የማን ነው የሚለው ጥያቄ የውይይት አጀንዳ ከሆነ አንድ አርባ ሐምሳ ዓመታት ተቆጥረዋል። ለረጅም ጊዜ ይሄ ኃላፊነት በተለይ ቀኝ ዘመን በሆኑ የማህበረሰብ ቴዎሪ ወይም ሀሊዮ ታዋቂዎች ዘንድ የገበያ ነው የሚል አመለካከት ነበር። የገበያ ነው ስንል ምንድን ነው? እያንዳንዱ የእርሻ መሬት የያዘ ገበሬ መሬቱን በስነ ስርዓት ማረስ ከቻለ፣ ምርጥ ዘር ካገኘ፣ ቴክኖሎጂ ከተጠቀመ እና ካሳደገ፣ አንደኛ ራሱን ይቀልባል። ሁለተኛ የእያንዳንዱ የነፍስ ወከፍ የእርሻ መሬት ሰብስቦ ለሀገሪቱ ክፍለ ኢኮኖሚ ወይም ማክሮ ኢኮኖሚ ለሚሉት ኢኮኖሚስቶቹ ትርፍ የሚያመጣ ይሆናል። ይሄ እንዲሳካ ግን የገበያውን ፍላጎት ወይም ዲማንድ እያያየ በበቂ ሁኔታ መንግስት አልቃ ሳይገባበት የሚንቀሳቀስ ባለመሬት ስሞል ሆልደር ይሉታል እነሱ እያስፈልጋል የሚል አይነት አመለካከት ነበረ። እና የነጻ ስርዓት ባለበት ሁኔታ ገበሬው የሚያስፈልጋቸውን ጥሬ እቃና የአገልግሎት ግብዓት ካገኙ እርሻ ሰው የሚመግብ ብቻ ሳይሆን ትርፍ የሚያመጣ ክፍለ ኢኮኖሚ ይሆናል የሚል አመለካከት ነበር። ይሄ እንግዲህ ቀድሞ በነ አዳም ስሚዝ ከዛ በኋላ ደግሞ የታወቁ የኒዮ ክላሲካል ኢኮኖሚስቶች እንደነ ዴቪድ ሪካርዶ አይነቶቹ ያራምዱት የነበረ ከአስራ ዘጠኝ ሰማኒያ ወዲህ ደግሞ ሚልተን ፍሪድማን የሚባሉ ኢኮኖሚስት ያመጡት ሶስት ጊዜ የተከለሰ አመለካከት ነው ይሄ ቀኝ የሆነ አመለካከት። ግን ይሄ አመለካከት ሁለት ችግር አለው። አንደኛ ምንድን ነው? የመሬት ይዞታን ለስሞል ሆልደርስ ወይም ለእርሻ ባለቤቶች ባከፋፈሉ የእርሻ ግብዓት በበቂ ሁኔታ የሚሰጥባቸው ወይም በገበያ ላይ ለዋወጥባቸው ፍሎ የሚያደርግባቸው አገሮች ውስጥ እንኳን ሳይቀር ረሀብ በከፍተኛ ሁኔታ ደርሶ ሊመጣ ወይም አጋጥሞ ያውቃል። አብነት እንትቀስ ካልን በአንደኛው ዓለም ጦርነት ባባራበት ጊዜ አየርላንድ ውስጥ ትልቅ ረሀብ ይሄ የፖቴቶ ፋሚን የሚሉት ተከስቶ ነበር። በአስራ ዘጠኝ ሀምሳዎቹ በህንድ ውስጥ የቤንጋል ፋሚን የሚባል የቤንጋል ረሀብ የሚባል ተከስቶ ነበር። አሁን ህንድንም አየርላንድንም ብናያቸው እነዚህ ሀገሮች መንግስት ኢኮኖሚውን የሚቆጣጠርባቸው ሰፋፊ የሆነ የመንግስት እርሻ የነበረባቸው ገበሬ የመሬት ይዞታ የሌለባቸው ሀገሮች አልነበሩም። ግን በነዚህ ሀገሮች ሀብ ተከስቶ ያውቃል። ስለዚህ ይሄ ምን ወደሚል አመለካከት አመጣ። ኖ ይሄ ኃላፊነት የእርሻ መሬት ባለቤት ሆኖ የተቀመጠው የገበሬው ወይም ደግሞ ሰፋፊ እርሻ ያለው የከበርቴው ኃላፊነት ብጭት ሳይሆን መንግስት ነው መሆን ያለበት የአንድ ሀገር መንግስት ህዝቡን መመገብ መቀለብ ካልቻለ ወይም የአንድ ሀገር የግብርና ክፍለ ኢኮኖሚ ለሰው የሚበላና የሚጠጣ ማቅረብ ካልቻለ መንግስት ተጠያቂ መሆን አለበት የሚል አዲስ አመለካከት መምጣት ጀመረ። ይሄ ከአስራ ዘጠኝ ሃምሳዎቹ መጨረሻ ጀምሮ የመጣ አመለካከት ነው። ሁላችሁም እንደምታውቁት በተለይ ይሄ ታዋቂው የህንድ ኢኮኖሚስት እና እንደው ማህበራዊ ፈላስፋ እንበለው አማርቲያ ሴን የሚባለው ሰው በዚህ ጉዳይ ላይ ነው ጥናቱን የጀምና ረሃብ የሰው የመንግስት ጥፋት ነው ወይስ የተፈጥሮ እንከን የሚያመጣው ነገር ነው የሚል ነገር ላይ እና አሁን በጣም እየሰፋና እየገነነ የመጣው አመለካከት ምንድን ነው? መንግስታት ወደ ስልጣን የሚመጡበት በስልጣን ላይ የሚቆዩበት እና ደግሞ ካልሰሩ ለህዝቡ ካላገለገሉ አገለገሉ የሚወርዱበት አንዱና መሰረታዊ የሆነ የፖለቲካ ጥያቄ ህዝባቸውን መመገብ ይችላሉ ወይስ አይችሉም የሚል እና ህዝቡን መመገብ የማይችል መንግስት በህዝቡ ድምፅ መውረድ አለበት ከመንግስትነት የሚል ረሃብን የፖለቲካ ጥያቄና የምርጫ ጥያቄ የሚያደርግ አዲስ አመለካከት መጥቷል። ስለሺ የምትጨምረው ነገር ምን አለ? ከዚህ ጋር በተያያዘ ምንድነው እንግዲህ እኔ ሊጨምር የምፈልገው ነገር ነፃ ገበያ ብዙውን ነገር ሊፈታ የሚችል ነው። ሰዎችን ነፃ ካደረግናቸው ለራሳቸው ጥቅም ሲሉ ያመርታሉ፣ ያተርፋሉ። በዚያም ሂደት ውስጥ ህዝብ ወይንም አገር ተጠቃሚ ይሆናል። ስለዚህ በእንዲህ አይነቱ ጉዳይ ምርታማነትን ከማሳደግ አንፃር መንግስት ጣልቃ ሊገባ አይገባም የሚለው አመለካከት ተፈትኖ አይ ለአንድ ሀገር ምግብ በጣም ወሳኝ ከመሆኑ አንፃር ይህንን ሀሳብ ሲያስተጋቡና ማለት አድቮኬት ሲያደርጉ የነበረ መሰረታዊ ችግር አይደለም። ይሄ መንግስት የሚፈተው አይነት ችግር አይደለም። ህዝብ በራሱ ፈታው የሚችለው ጉዳይ ነው ብለው ነው እንጂ ያላካተቱት ህዝብ በራሱ ሊፈታው የማይችለው የመንግስትን ጣልቃ ገብነት የሚጠይቁ ብሔራዊ ጉዳዮች ሁሉ በመንግስት ሊያዙ እንደሚገባቸው ችግር የለባቸው። የሴኪሪቲ ጉዳዩ፣ የሀገርን ድንበር የመጠበቅ፣ የህግ የበላይነትን የማስከበር፣ ትንሽ ቆይቶ ደግሞ ኢንፍራስትራክቸርን፣ ይሄ መሰረተ ልማት የሚባሉትን ነገሮች የመዘርጋ እንደ ትምህርት፣ ጤና ያሉት ሁሉ የመንግስት ኃላፊነቶች ሊሆኑ እንደሚገባቸው በኤክስፒሪየንስ እየታየ እየተጨመሩ የመጡ ናቸው። በምግብ ራስን መቻል አንዱ የመንግስት ኃላፊነት እንደሆነ ከሞላ ጎደል መባል ላይ ይመስለኛል። በዚህ ዘመን ግን ከሀገር ሀገር ይለያያል። የችግሩም ጥልቀት ምክንያቱም በእርሻ ላይ ብቻ በተመሰረተ ኢኮኖሚ ምግባምግብ በምግብ ራሳቸውን እንዲችሉ ሊያደርግ የማያስችላቸው ከመሆኑ አንጻር ምናልባት የሚያለን የምግብ ችግር ከውጪም በመጣፊው ሊቀርፍ ሊቀረፍ የሚገባበት ሁኔታ የተሻለ ሊሆን ይችላል፣ በአንዳንድ ሀገሮች። በብዙ ሀገሮች ግን እንደዛ አይደለም። በምግብ ራስን መቻል፣ በራስ ምርት ራስን መቻል ምንም እንኳን የዛ ሀገር አንፃራዊ ተወዳዳሪነት ወይም የኮምፓራቲቭ አድቫንቴጅ እንኳን ባይሆንም፣ ለናሽናል ሴኪሪቲ ሲባል ሀገሮች ይብዛም ይነስም የማምረት አቅማቸውን የእርሻ ውጤቶችን የማምረት አቅማቸውን ኢንቴን አድርገው ለዘመናት ለመቆየት የሚፍጨረጨሩበት ሁኔታ ነው ያሉ። ለዚህ ጥሩ ምሳሌ አሜሪካ ወይንም ደግሞ እነ ካናዳ መውሰድ እንችላለን። ከእርሻ የሚያገኙት ነገር ውስን፣ በቴክኖሎጂ የበለጸጉ በቴክኖሎጂ ያደጉ አገሩ ከመሆናቸው አንጻር በሌላ ሴክተር በሰርቪስ በሃይቴክ በኢንዱስትሪ ኢንቮልቭ ቢያደርጉ የተሻለ ውጤት ሊያስመዘግቡ ይችላሉ። ግን ስቲል ገበሬዎቻቸው ማምረት እንዳያቆሙ ኢንከሬ ያደርጋል እና በየትኛውም አለም እንደው ዝም ብሎ የአይዲዮሎጂ ፉክክር ሆኖ መንግስት በዚህ ግባ በዛ አይግባ ይባል እንጂ፣ በምድር ላይ የምናየው ነገር ፕራክቲካል የምናየው ነገር እየተፈጸመ የምናየው ነገር ዞሮ ዞሮ መንግስትን የትኛውን ኃላፊነት ብንሰጠው የተሻለ ውጤት ያመጣል አገር በተሻለ መልኩ ሊያድግ ሊጠቀም ይችላል የሚለው ነገር ነው። ተግባራዊ ሲሆን እያየን ያለን እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረ ገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ እሺ ያነሳኸው ይሄ ራስን የመመገብ ጉዳይ የብሔራዊ ደህንነት ጉዳይ ተደርጎ መታየት አለበት ያልከው በጣም ጥሞት ሊሰጠው የሚገባ ጉዳይ ነው። በሁሉም ሀገሮች ኃላፊነት የሚሰማቸው መንግስታት ሁሉ እንደ ትልቅ ስራቸው የሚያዩት ነው። የግድ ግብርና ላይ አተኩሮ መስራት አለባቸው ማለት ላይሆን ይችላል። ድርቅና ረሃብን በተደጋጋሚ መነሻ ምክንያቶች ምንድን ናቸው? አንዳችሁ ልትቀጥሉ ትችላላችሁ። እሺ ድርቅ ተፈጥሯዊ ነው። ድርቅን መንግስታት አያመጡትም። ድርቅ ግን ረሃብን ማስከተሉ ነው ትልቁ ችግር። የትም ሀገር የአየር ለውጥ ይከሰታል። ያ የአየር ለውጥ ደግሞ የዝናብ እጥረትን አስከትሎ ምርታማነትን ሊቀንስ ይችላል። አንዳንድ ሀገሮች ላይ ደግሞ በዝናብ ላይ ዲፔንድ የማያደርግ አግሪካልቸር ካላቸው በመስኖ ተጠቅመው እንዲህ አይነቱ ተፈጥሯዊ ችግር ሊያመጣ የሚችለውን የምርት መቀነስ የሚወጡበት ሁኔታ አለ። ምንም እንኳን ሙሉ ለሙሉ የአንድ ሀገር የእርሻ ዘርፍ በመስኖ ልማት ላይ ሙሉ ለሙሉ ዲፔንድ ያደርጋል ባይባልም እና ዋነኛው ነገር የሚሆነው ምንድን ነው? ለምንድን ነው ድርቅን ተከትሎ ሁልጊዜ ጊዜ ረሃብ ሁልጊዜ ችግር የሚከሰተው እንደ ኢትዮጵያ ባሉ ሀገሮች እንደውም እንደ ኢትዮጵያ ባሉ ሀገሮች ከማለት ይልቅ በኢትዮጵያ ማለት ይቀላል። ምክንያቱም ኢትዮጵያ ዋነኛ ምሳሌ ስለሆነች ባለፉት ስልሳ ሰባ ዓመታት ውስጥ ከተከሰቱ በጣም የጎሉ ሀያ ምናልባት ወይ ሰላሳ ሊደርሱ የሚችሉ ታሪካዊ ረሃቦች አራቱ ኢትዮጵያ ውስጥ ተከስተው እና እንደዚህ ለምን ሁል ጊዜ ኢትዮጵያ ውስጥ ይሆናል? ለምን ድርቅ ረሃብን ያስከትላል? እንዳለው ቅድም ደረሰ የጠቀሰው አንድ ነገር አለ። ድርቅ ረሃብን ሊያስከትል አይገባም። ድርቅ ረሃብ የሚያስከትለው አምባገነኖች በሚገዙት አገር ነው። ህዝቦች በተጨቆኑበት አገር ነው። አንድ ቦታ ድርቅ ቢኖር ከሌላ ቦታ ትርፍ ምርት የመኖር እድሉ ሰፊ ስለሆነ ያን ምግብ አንቀሳቅሶ የተራበሰው ድርቅ ያለበት አካባቢ በርካሽ ምርት ሊያገኝበት የሚችለውን ሁኔታ ማመቻቸት ይቻላል። በዲሞክረሲ ውስጥ ነጻነት አለበት ሀገር ውስጥ ከዛ በተፈ የሚዲያውም ሮል ቀላል አይደለም። ችግር ባለ ጊዜ ሌሎች ሶስተኛ ሀገሮች ጭመር ጣልቃ ገብተው ይህንን ችግር ከድርቅነት ወደ ሀብነት እንዳይሻገር ሊረዱ ሊያግዙ የሚችሉበት እድል ሰፊ ነው። በዲሞክራሲ ይሄ ይቻላል። አምባገነኖች በሚመሯቸው አገሮች እንደ ኢትዮጵያ ባሉ አገሮች ግን መንግስት ማንም ሳይጠይቅም ሁሉን ኃላፊነት የሚወስድበት ሁኔታ ስላለ ድርቅ በተከሰተ ጊዜ ድርቅን ተከትሎ የሚመጣው ረሃብ እነሱን ያስጠይቀናል ብለው ከመስጋት ብቻ ረሃቡን የሚያባበሱበት ሁኔታ ተከስቶ፣ ስለዚህ ምንድን ነው አንዱም ያለውን ችግር ሙሉ ለሙሉ ካለመቀበል ነው ድርቅ ሁልጊዜ ሊኖር ይችላል። ድርቅ ግን ረሃብን ሊያስከትል እንደሚችል አውቆ ረሃብ እንዳይከሰት ሊሰሩ የሚገባቸውን የቤት ስራዎች ያለመስራት ችግር ነው። አንዳንዶቹ የፖሊሲ ለውጥ ሊሆን ይችላል የሚያስፈልጋቸው፣ ያንን ሳያደርጉ ይቀራሉ መንግስታት። ሌሎቹ ደግሞ ጊዜ ተወስዶ እቅድ ወጥቶበት ከድርቅ ተጽዕኖ ነፃ የሆነ ምርታማ የግብርና ሴክተርን በመፍጠር እነዚህን አለማድረጋቸው ነው መንግስታት ሁልጊዜ ጊዜ ድርቅ በመጣ ጊዜ ህዝባቸውን በረሃብ የሚቀጡት ብዬ ነው እኔም የማምነው። የኢትዮጵያ መንግስት ወይም ኢትዮጵያ እንደ ሀገር ለዚህ ጥሩ ምሳሌ ልትሆን ትችላለች፣ በአሁኑ ሰዓት ከተከሰተው ረሃብ ጋር በተያያዘ ይሄ አሁን ያልኩት ነገር ምን ማለት እንደሆነ ለማስረዳት ቀጣይ ድል ከተሰጠኝ ይሞክራል። ለደረሰ ሀሳብ እንዲሰጥ እንስተውና ወደ አንተ መለሳለሁ ስለ እሺ፣ እኔም ድርቅ ተፈጥሯዊ ነው የሚለው ነገር በደንብ ነው የምስማማው። ረሃብ ግን ተፈጥሯዊ ነው ብዬ እኔ አላምንም። ረሃብ ሰው ሰራሽ ነገር ነው። ረሃብ የሚፈጠርባቸው ሀገራት እና ረሃብ የሚተደጋግሞ የሚያጠቃባቸው ሀገራት ረሃብን ወይም የምግብ እጦትን ወይም ራሱ ድርቅን ለማሸነፍ ወይም ለመቋቋም ማኔጅ ለማድረግ ወይም ደግሞ ኮምፕሊት ፕሪቨንት ለማድረግ መንግስታት በሚያወጧቸው የኢኮኖሚ እንዲሁም የግብርና ፖሊሲዎች ላይ የቤት ስራቸውን ያልሰሩባቸው መንግስታት ናቸው። ይህን መስል ምን ማለት ነው የሚለውን ላብራራ። ድርቅ የሚመጣበት ዋናው ምክንያት ምንድን ነው? ቅድም ስለሺ ጠቅሶታል፣ የአየር ንብረት መዛባት ወይም የዝናብ ውሃ አንዳንድ ጊዜ ይመጣል፣ አንዳንድ ጊዜ ይቀራል። ይሄ ደግሞ ከተፈጥሮ ለአየር ንብረት ለውጥ ክላይሜት ቼንጅ ከሚሉት ነገር ጋር ራሱ የተያያዘ ነገር ነው። ዓለማችን በጣም እየሞቀች ነው። ይሄ ማለት በአንዳንድ ቦታዎች ላይ ከፍተኛ የሆነ የድርቅ የውሃ እርጥበት ጦት ችግር ይገጠማል። አንዳንድ ቦታ ደግሞ ከፍተኛ የሆነ የዝናብ ውረድ። ይሄ በማር ሊሆን ይችላል ፈረንጆቹ ሀሪኬን የሚሉት ሊሆን ይችላል ስቶርም የሚሉት ሊሆን ይችላል እየመጣ ሳይክሎን የሚሉት እየመጣ ዓለማችን እየተናወጠች ነው። ይሄ ራሱ ሰው ሰራሽ ነው ወይስ ተፈጥሯዊ ነው የሚለውን ክርክር ለጊዜ ወደ ጎን እናርገውና የዚህ አየር ንብረት መዛባትና የዝናብ ውሃ መቅረት እና መምጣት በየጊዜው የኢትዮጵያን ግብርና ድርቅ እያደረገውና በጣም በቃ ችግር ውስጥ እየጨመረው የሚያወጣው ምንድን ነው ብለን ካልን የኢትዮጵያ እርሻ ወይም የኢትዮጵያ ግብርና ሁላችንም እንደምናውቀው ከእጅ ወደ አፍ የሆነ ግብርና ነው። ፈረንጆቹ ሰብሲስተንስ አግሪካልቸር ይባላል። ምን ማለት ነው? ወደ አፍ የሆነ ግብርና ስንል ገበሬው በጣም ጥቂት በሆነች የእርሻ መሬት ላይ ነው የሚያርሰው። በአማካይ ከግማሽ ሄክታር በታች በሆነች መሬት ላይ ነው የሚያርሰው። ሁለተኛ እርሻው የሚደገፈው በእግዜር ወይም በተፈጥሮ የሚመጠበት ላይ ነው። አብዛኛው በመስኖ ላይ አይደለም። ሶስተኛ ይሄ እርሻ የሚታረሰው በከብቶች ትከሻ በገበሬ በበሬ ነው ተጠምዶ በሞፈር በመቀንበር ነው የሚታረሰው። ይሄ የእርሻ ቴክኖሎጂ እግዚአብሔር ያሳያቸው ለብዙ ሺህ ዓመታት በኢትዮጵያ ውስጥ ያለ ቴክኖሎጂ ነው ሊቀየር ያልቻለ ቴክኖሎጂ ነው። የሚገርምም በእነዚህ ሶስት የግብርና ወይም የእርሻ ግብዓት ነው እንግዲህ በየጊዜው የሚያድግ በየ ሁለት ነጥብ ስምንት ፐርሰንት የሚያድግ ህዝብ ቁጥር ልንመግብ የምናስበው የኢትዮጵያ ህዝብ ቁጥር አሁን መቶ ሚሊዮን ደርሷል። ሶስተኛ ነበርን በአፍሪካ የህዝብ ቁጥር እድገት አሁን ሁለተኛ ሆነናል ከሰላሳ አመታት በኋላ ከአፍሪካ አንደኛ የሆነውን ህዝብ ናይጄሪያን በልጠን ኢትዮጵያ ከአፍሪካ አንደኛ ልትሆኑ። ስለዚህ በብጭቅጫቂ መሬት በየጊዜው በሚመጣና በሚቀር የዝናብ ውሃ እና በከብቶች ትከሻ አርሰን ነው መቶ ሚሊዮን ህዝብ ለመቀለብ የምንፈልገው። ይሄ ከድርቅ ጋር የተገናኘ ነገር አለ። ይሄንን ነው እንግዲህ በዚህ ጉዳይ ላይ የሚያጠኑ ሰዎች አግሬሪየን ክራይሲስ አለ ኢትዮጵያ ውስጥ የሚሉት ግብርና ቀውስ ውስጥ ያለው ድርቅ ለመጣ ስላልመጣለም በየአመቱ የኢትዮጵያ ግብርና የማይወጣው ቀውስ ውስጥ ነው ያለው፣ ክራይሲስ ውስጥ ነው ያለው። አሁን ሀገሪቷ ያላትን የህዝብ ቁጥር የሚመግብ የግብርና አቅም የላትም ኢትዮጵያ። ስለዚህ ረሃብ ተፈጥሯዊ አይደለም የምለው ለዚህ ነው። ይህንን ስሌት ይህንን ሂሳብ ለመቀየር መንግስት ያደረገው ፖሊሲ ውድቀት አጋጥሞታል ማይካድ ነገር ይሄ መንግስት ላለፉት ሀያ ሁለት ዓመታት ግብርና መር የኢንዱስትሪ ልማት አመጣለሁ የግብርና የግብርናም የእርሻን ምርታማነት እጨምራለሁ፣ በመሬት ሄክታር የሚመረት ሰብልና ጥራጥሬን እጨምራለሁ፣ ከዛ ደግሞ እያንዳንዱ ገበሬ ምርታማነት ወይም እነሱ ሌበር ፕሮዳክቲቪቲ የሚሉትን እጨምራለሁ ሲል ነበር። አሁንም በዚህ ሰሞን እንደሰማነው እንግዲህ ከስምንት ሚሊዮን በላይ ህዝብ ተርቧል። ይሄ የሚያሳየን ይሄ ችግር የግብርና ቀውስ ወይም አገን ክራይስስ ሰው ፈጠር መንግስት ፈጠር ችግርና አደጋ እንደሆነ ይሄንን ነው ረሃብ የምንለው፣ ይሄንን ነው ፋሚን የምንለው። ባይዘወይ ረሃብ ወይም ፋሚን በኢትዮጵያ ውስጥ ኖርማል። ለምንድን ነው እንደዚህ የምትለው ብትለይ ይሄ መንግስት እንኳን ወደ ስልጣን ከመጣ ጀምሮ በየአመቱ በእህል እርዳታ የሚኖሩ ወረዳዎች እና ቀበሌዎች ቁጥር በጣም ድሮ እንደዚህ አይነት የምግብ እህል ችግር የሌለባቸው ቀበሌዎችና ወረዳዎች በተለይ በደቡብ ኢትዮጵያና በደቡብ ምስራቅ ኢትዮጵያ የነበሩ በአሁኑ ደቡብ ክልልና ኦሮሚያ ክልል የነበሩ ወረዳዎችና ቀበሌዎች ገበሬዎች እየተራቡ እየተቸገሩ ልጆቻቸውን መቀለብ እያቃታቸው ምግብ ለስራ እየተባለ እርሻ መሬት ላይ እርከን እየሰሩ ግማሹ ስንዴ ይሰፈርለታል ግማሹ በቀን ሀያ አምስት እና ሰላሳ ብር እየተሰጠው የኢትዮጵያ ሕዝብ ገበሬ የምትለው ቋሚ ረሃብተኛ። ስለዚህ ረሃብ እንደ ተፈጥሮ አደጋ የሚባል ነገር አይደለም። በቃ የኢትዮጵያ አግሬሪያን ክራይሲስ ፖለቲካል ክራይሲስ ነው። በኢትዮጵያ በተከሰተው የረሃብ አደጋ ዙሪያ ያሰናዳነው ውይይት ይህ ብቻ አይደለም። የመጀመሪያውን ክፍል ነው ዛሬ ያደመጣችሁት። ሁለተኛውን ክፍል ደግሞ ሳምንት የምንመለስበት ነው የሚሆነው። በውይይቱ ላይ እየተሳተፉት ደረሰ ጌታቸውና ስለ ሽጠና ናቸው። የፕሮግራሙ አዘጋጅና አወያይ ደግሞ መስፍን ነጋሽ ነበረ። የሚኖራችሁን አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ልታደርሱን ትችላላችሁ። ይህንንና ሌሎች ፕሮግራሞቻችንን ደግሞ ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ድረገጻችን ላይ መከታተል ይቻላል። በፌስቡክ እና በትዊተርም ዋዜማ ራዲዮ ብላችሁ ፈልጉን፣ አስተያየቶቻችሁንም አድርሱን። ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ እናደርጋለን። እስከ ሳምንት ጤና ይስጥልን።